ጋቢና ቪኦኤ። ቪኦኤ ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባበሉ። ታክሲው ሞልቷል። ሄኖክ ሰማክዜር ነኝ። ጋቢና ቪኦኤ አስገባቸው። የጋቢና ጉዞአችን ከአሜሪካ ድምፅ ሬዲዮ ተጀምሯል። ታክሲዋ ሞልታለች። ከመስታወት አራጋው ጋር አብረናችሁ እንጓዛለን። ሰላም፣ እንደምናመሻችሁ። በዛሬ የጋቢና ጉዞ ከዋሽንግተን ዲሲ ተነስተን አዲስ አበባና መቀሌ እንቆያለን። ቀዳሚው አሳዛኝ ታሪክ ከአዲስ አበባ ነው። አንዲት የአስረኛ ክፍል ተማሪ ከትምህርት ቤት ስትመለስ እወድሻለሁ እያለ ይከታተላት በነበረ አንዱ ወጣት በጩቤ ወቅቶ ገድሏታል።

የተቃዋሚ ፓርቲ አዲስ ከመረጣቸው አስራ አንድ ማዕከላዊ ኮሚቴ አባላት አንዱ በመቀሌ ከተማ የሚገኘው ክሊኒካቸው ደንብ ተላልፏል በሚል ለአንድ ዓመት ተዘጋባቸው። የክልሉ ባለሥልጣናት እንዲህ ይላሉ። ይሄ ሙያ ፍቃድ ለክራይ አሳልፎ ሰጥተዋል። ለክራይ አሳልፎ በመስጠቱ አሁን በወጣው አዋጅ ደንብ መምሪያ አለ። ስለዚህ ይህንን ሙያ ፍቃድ አሳልፎ ለማንም ከሰጠ ሙያ ፍቃዱ ይሰረዛል ነው የሚለው የክሊኒኩ ባለቤት ዶክተር ማርቆስ ደግሞ የፖለቲካ አመለካከታቸው ለጥቃት እንዳጋለጣቸው ይናገራሉ። ሌሎች ፈርተው እንዲያፈገፍጉ እኔን አይተ ተቀጣ አይነት ለማሳየት ለሌላው ምሁር፣ ሌላው ነጋዴ ገብቶ ዲሞክራሲ ውስጥ እንዳይሳተፍ ሆን ተብሎ የተሰራ ሴራል። በሌላ ዘገባ ደግሞ የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት በኢትዮጵያ የሰብአዊ መብት ይዞታ ማሽቆልቆሉን የጠቀሰበት ዓለም አቀፍ ዘገባን በተመለከተ ከዩናይትድ ስቴትስ ባለሥልጣናት ጋር ተነጋግረናል። በአጽኖት ልናገር የምፈልገው ይህን ዘገባ የምናወጣው ማንንም ለማሳነስ ወይንም ለመንቀፍ አይደለም፣ ጉዳዩን ለማንሳትና መፍትሄ ለማግኘትም ተስፋ በማድረግ ነው። በኢትዮጵያ ኦሮሚያና አማራ ክልሎች የሚገኙ በመቶዎች የሚቆጠሩ የግብርና ማቀነባበሪያና ሌሎች ፋብሪካዎች መቃጠላቸው ይታወሳል። ለድርጅቶቹ የሚሰጡ ክፍያዎች ተፈጻሚነት ለምን አልተቀላጠፈም? የኢንዱስትሪ ሚኒስትሩ ይመልሳሉ። ኢትዮጵያ ኢንቨስትመንት ኮሚሽን የሚያስተባብሩ ተቋቁሞ ጥናት ተደርጎ ይሄ ጥናት ያው ለመንግስት ቀርቦ ለመንግስት ላይ ውሳኔ ሰጡት ደረጃ በደረጃ እየተፈታ ነው የሚገኛለው። የማጣራት ስራም የራሱ ሂደት የወሰደበት ሁኔታ አለ። ሚኒስትር ዴታውን በጋቢና ቪኤ እናሳፍራለን። የአዲሱ ትውልድ ድምጽ ጋቢና ቪኤ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። በሰብአዊ መብቶች አያያዝ ላይ የዩናይትድ ስቴትስ መንግስት ድምፁን የሚያሰማው ምንም ማንንም ለመንቀፍ ወይም ለማሳነስ አይደለም ሲሉ በአዲስ አበባ የሚገኘው የዩናይትድ ስቴትስ ኤምባሲ ቃል አቀባይ ተናገሩ። በገዢው ፓርቲና በተቃዋሚ ፓርቲዎች መካከል የተጀመረውን ውይይትም መንግስታቸው በቅርበት እየተከታተለው መሆኑን አስታውቀዋል። ከጥቂት ቀናት በፊት ይፋ የሆነው የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት የሀገሮች አመታዊ የሰብአዊ መብት አያያዝ ዘገባም የአሜሪካ ሕዝብ ለሰብአዊ መብቶች የሚሰጠውን ክብደት የሚያሳይ እንደሆነ ገልጸዋል። በሌላ ወገን ሶማሊያ ውስጥ ከአምስት ዓመታት በፊት ደርሶ 260 ሺህ ሰው የፈጀው ረሃብ እንዳይደገም ግዙፉ ድጋፍ እንደሚያስፈልግ የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉሬት ጉተርሽ አሳሰቡ። ጉተርሽ ቀደም ሲል ያልተነገረ ጉብኝት ዛሬ ሞቃዲሻው ላይ አድርገው ከሀገሪቱ ፕሬዚዳንት መሐመድ አብዱላሂ ፋርማጆ ከመንግስታቱ ድርጅትና ከአፍሪካ ህብረት ባለስልጣናት ጋር ተወያይተዋል። ሶማሊያ ውስጥ ከሀገሪቱ ህዝብ ወደ ግማሽ የሚሆን ቁጥር ያለው ስድስት ነጥብ ሁለት ሚሊየን ሰው ሰብአዊ እርዳታ እንደሚያስፈልገው ጉተርሽ ከፕሬዚዳንት ፋርማጆ ጋር በተነጋገሩበት ወቅት አመልክተዋል። በሚስጥራዊ የተባሉ ሰነዶችን በኢንተርኔት እንዲወጣ ያጋለጠው ድርጅት ዊኪሊክስ የአሜሪካዊ ማዕከላዊ የስለላ ድርጅት ሲአይኤ በሚስጥር ሲያካሂደው ነበር ያለውን የኢንተርኔት ሰርጎ ገብነትና ጠለፋ መርሃ ግብር የሚያሳዩ በሺዎች የሚቆጠሩ ሰነዶችን አወጣ። እነዚህ ዊኪሊክስ ዛሬ ያወጣቸውና ጊዜውን ዜሮ ዓመት ብሎ ያስቀመጣቸው 8771 ሰነዶች የሲያን ሰርጎ ገብነትና የጠለፋ አቅም ያሳያሉ ተብሏል። ለምሽቱ ያሉን ዜናዎች እነዚህ ናቸው። የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ይቀጥላል። ሄኖክ ሰማእግዜርና መስታወት አረጋው አብረን ከአድማ ስንሻገር እንላችኋለን ጋቢና በነገው ዕለት የዓለም የሴቶች ቀን ይከበራል። የያዝን ወርም የሴቶች ወር ነው። በተለይ ልጃገረዶች ላይ የሚደርሱ ጥቃቶችን የሚያጎሉ ዘገባዎችን ለእናንተ እናደርሳለን። አንድ አሳዛኝ ታሪክ ይዘናል ለዛሬ። የዛሬ ሳምንት ማክሰኞ አስር ሰዓት ገደማ ላይ የአስረኛ ክፍል ተማሪዋ ነዋሚን ጥላሁን ከምትማርበት ከቦሌ የሕዝብ ትምህርት ቤት ወደ ቤቷ በመመለስ ላይ ነበረች። መንገድ ላይ ወድሻለሁ እያለ ይከታተላት የነበረ አንድ ወጣት ካደረሰባት ጥቃት ጋር በተያያዘ ህይወቱ አልፏል። መስታወት አራጋው የዝችን ወጣት ቤተሰብና የህግ ባለሙያ አነጋግራለች። ዝርዝሩ። ኗሚን ጥላሁን የ16 ዓመት ለግላጋ ወጣት ናት። በአዲስ አበባ ሜክሲኮ ዲ አፍሪክ ሆቴል አካባቢ ወደሚገኘው መኖሪያ ቤቷ ከትምህርት ቤት ከመጣችበት ታክሲ ስትወርድ አፈቅርሻለሁ እያለ ይከታተላት የነበረ አንድ ወጣት በስለት አንገቷን ሁለት ጊዜ በመውጋት ጉዳት አደረሰባት። በአካባቢው የነበሩ ሰዎች ከወደቀችበት አፋፍሰው ባልቻ ሆስፒታል ቢያደርሷትም የፈሰሳት ደም ብዙ ስለነበር ህይወቷን ማትረፍ ግን አልተቻለም። ወይዘሮ ወይንሸት ወዳጆ የኖአሚን ወላጅ እናት ናቸው። ብቸኛ ልጃቸውን አፈቀርኳት እያለ ለወራት ሲከታተላት ስለነበረው ተጠርጣሪ ምንም የሚያውቁትና የሰሙት ነገር እንዳልነበረ ልጃቸውም አንስታባቸው እንዳማታውቅ ይናገራሉ። ሚስጥርም አታወራኝ ምንም የማውቀው ነገር ገብ ስለልጁ አንድ አመት ከስድስት ወር ስትሆን አባቷ በብቸኝነት ሴት እየሰፋው ነው ያሳደግኳት። እኔ ማንም አይቶብኝ አያውቅም። ራሱ እኔ ጓደኛም እንዳላ ስራ እማውቀው ነገር የለም። ጓደኛዋ አይደለም አይደለም አይደለም። እኔ ቢሆን በታስተዋውቀኝ ደስ ይለኛል እኮ። ይሄ ምን እንትን ነበረ እኮ የልጄ እኮ ነች። ልጅነቴን ሁሉ ያጠፉባት፣ በችግር ያሳደግኳት ነች። እኔ ጓደኛዋ አም አይደለም ምን አም አይደለ እኔ ኬት አምጥቶ እንደጣለባት ራሱ ምንም አላወቁ። እዛው እናንተ አካባቢ የሚኖር ልጅ ነው። የት አካባቢ ያለ ልጅ ነው? እንደው ከወደ ሀያ አራት የሚባል ቀበሌ ተከትሎ አስመጣ የሚሉ ነው የሰማሁት። በጣም ብቻ ለጋዋ ልጄ። እኔ ታዲያ ነገር ትደርስልኛለች ስል ብጧ ልጅን ቀጡብኝ። እኔ ምንም ማቀ ነገር የለም። ምን ለፍቻ አዳሪ ነኝ። ለራሴ ቀን ስራ እየሰራው አንድ ሰው ስንችንገመንገዳ ላይ ነው ዛሬ ዛሬ ሳምንት ነው። ለቱርኪያ ስትመጣ እንግዲህ መንገድ ላይ እንደዚህ አርዶ ይጣላትን ይኩ ለምን እንኳን አልቻልኩም፣ ግራ ገባኝ።

ለምን ያህል ጊዜ ይከታተላት እንደነበር ከጓደኞቿ የተለያዩ መረጃ እንደሰሙ ነው የሚናገሩት። ወይዘሮ ወይንሸት አሁን ያወሩት አንዱ አራት አራት ወር ይሉኛል፣ አንድ አመት ይሉኛል። ልጁ ተባሯል ተትምህርት ቤት ይሉኛል። እዛው አብሯት የሚማር የነበረ ልጅ ነው። አብሯት ይማር ነበር ነው የሚሉኝ። በፍንጭ እንኳን አልሰጠኝም። ሰ ፍንጭ እንኳን ምንም። አሁን ግን እንደሚወደኝ ማለ የሚከተለኝ ማለቋትልም ምንም አይነት ፍንጭ እኮ ሰጠኝ አታውቅም

ወይዘሮ ወይንሸት ወዳጆ ስለ ልጃቸው ጭምትነት ተጋግመ ነው የሚናገሩት። የአንድ ልጄን ነገር ሀገር ይፍረደኝ፣ እናትም አባትም ሆኜ ያሳደግኳት እኔ አንድ ልጄን አጥቻለሁ። ከዚህ በኋላ ግን እንዲህ ያለ ነገር ለማንም አይድረስ ይላሉ። እንደ ሰው እንኳን ተጫውታ

ፍርድ ይሠራል። በትክክለኛ ፍርድ ይሠራል። ይሄ መታሰር መሰጣት አይደለም፣ እውነተኛ መሰቀል ነው ያለበት። ይሄ መሰቀል በህዝብ መሀል እውነት እንጃ ለሌላውን መቀጣጫ እንዲሆን ይደረሰብ። ማንም አይደረስበት፣ ማንም ጠላት ምንም አይደረስበት፣ እውነት ተጠርጣሪ ወንጀለኛ ለመጋቢት አራት 2009 ዓ ም በፌዴራል የመጀመሪያ ደረጃ ፍርድ ቤት አራዳ ምድብ ችሎት ለፍርድ እንደሚቀርብ በደረሰን መረጃ መሰረት ወደ አዲስ አበባ ፖሊስ ኮሚሽን ዋና መስሪያ ቤት ደውለን ነበር። ጉዳዩ በህግ የተያዘና በምርመራ ላይ እንደሚገኝ ለጊዜው ምንም አይነት መረጃ ማግኘት እንደማንችል አስረድተውናል። በሌላ ወገን አቶ ዮሰፍ አዕምሮ በኢትዮጵያ የህግ አማካሪና ጠበቃ ናቸው። በአጠቃላይ የኢትዮጵያ በኢትዮጵያ በወጣት ሴት ልጆች ላይ ስለሚደርሰው ተመሳሳይ የጾታ ጥቃትና ህግን በተመለከተ በአጭሩ አብራርተውልናል። ህጉ እንግዲህ የተሻሻለው በአስራ ዘጠኝ መቶ ዘጠና ስድስት አመተ ምህረት የተሻሻለ የወንጀል ህግ አለን። የወንጀል ህጉ በተለይ ትኩረት ሰጥቶ ከያዛቸው ነገሮች አንዱ የህጻናትና በሴቶች ላይ የሚፈጸሙ ወንጀሎችን በተመለከተ በጣም ዝርዝርና አዳዲስ ቅጣቶችን አካቷል። የሆነ ሽፋን አለው በህጉ ማለት ነው። በሴቶች ላይ የተለየ ጥቃት ይደርስባቸዋል። ትክክል ነው። ይደርስባቸዋል። ዞሮ ዞሮ ሰው መግደል ትልቁ ወንጀል ነው። በኢትዮጵያ ወንጀል ህግ መሰረት በሞት ከሚያስቀጡ ወንጀሎች አንዱ ሰው መግደል ነው። አሁን ሰሞኑን የደረሰውም እስከ ግድ እያደረሰ የሄደው እንደሱ ነው። ከሴት ልጅ ጥቃት በላይ አጠቃላይ የሰው መግደልም ተብሎ የሚታይና እስከ ሞት የሚያስቀጣ ወንጀል ነው ይሄ። ሌሎች አሁን በሴቶች ላይ የሚፈጸሙ ጾታዊ ትንኮሳ፣ የዚህ ወይም ሴክሽዋል ሀራስመንት የሚባሉት በሙሉ በወንጀል ህጋችን ያስቀጣሉ። ስለዚህ አሁን ምንድን ነው መደረግ ያለበት የሚለው፣ አንደኛ እንደ ማህበረሰብ ስናስበው፣ ለምሳሌ በአንድ ሴት ላይ አንድ ነገር ጥቃት ወይም ምናምን ሲደርስ ስናይ ሁላችንም ሪስፖንሲቭ ሁነን ምንድና አንተ ምን እያረክ ነው ለምንድነው ሊ ብሎ ብዙ ሰው አይጠይቅም። እኔ ያስተዋልኩት ነገር ነው ይሄ። እያንዳንዳችን ጉድለት ነው ይሄ። ከምን ይመነጫል? አንዳንድ ጊዜ ከእውቀት ጉድለትም ይመነጫል፣ ከአለማወቅም ይመነጫል። እንግዲህ ያው የነበረው ባህልም ተቀባይነት አለው አይባልም ማለት ነው። ዝም ብሎ የተለመደ የፍቅር አይነት ጥያቄ ወይ ግንኙነት ነው ተብሎ ስለሚታሰብ ቀላሏ ነገር እስክትሰፋ ድረስ የመጠበቅ ነገር አለ። ምን ብናደርግ ይሻላል? የሚባለው አንደኛ እኔ ሰፊ ትምህርት መስጠት አለበት በኮሚኒቲ ሌብል በማህበረሰቡ ሌብል ራሱ ይሄ ነገር ትኩረት ተሰጦት ሰፊ የሆነ ትምህርት እያመጣ ስላለው ጉዳት፣ የደረሰ ስላለው ጥቃት ሰፊ የሆነ ትምህርት መስጠት አለበት። ሁለተኛ ደግሞ ወዲያውኑ ድርጊቱ ከመፈጸሙ በፊት የቅድመ መከላከል እርምጃ ደግሞ የጸጥታ ኃይሎች መውሰድ አለባቸው። እንግዲህ ፖሊስ ነው ይሄን የሚመለከተው የቅድመ ጥበቃ ሚና መጫወት አለባቸው። ድርጊቱ ከተፈጸመ በኋላ ደግሞ አንደኛ ድርጊቱ የሚመረመርበት እንግዲህ ፖሊስ ራሱን የቻለ ወንጀል የሚመረምርበትና የሚያጠራበት የራሱ መመሪያ አለው። ይሄ ደግሞ በተሻለ ትኩረት ተሰጥቶት ቶሎኑ የተፋጠነ ፍትሕም እንዲሰጥ ቢደረግ ማስተማሪያነቱም እየጎላ ስለሚመጣ ለችግሩ መቀረፍ ምክንያት ይሆናል ብዬ አስባለሁ። በመጨረሻም በኖአሚን ጥላውን ላይ የደረሰው ጉዳት በጣም አሳዛኝ እንደሆነና ፈጣን ፍትህ እንደሚሻ አቶ ዮሴፍ አእምሮ አስተያየታቸውን በመስጠት ጨርሰዋል። አስቀድመን በቀረብንላችሁ ዘገባ ላይ አስተያየቶቻችሁን ፌስቡክ ላይ እስኪ ላኩልን። አት ቪዮ አማሪክ ላይ አስተያየቶቻችሁን እየተቀበልን እንገኛለን። ተከታዩ ዘገባ ወደ ትግራይ ነው የሚወስደን። በክልሉ የሚንቀሳቀሰው የአረና ትግራይ የተቃዋሚ ፓርቲ አዲስ ከመረጣቸው 11 የማዕከላዊ ኮሚቴ አባላት አንዱ በመቀሌ ከተማ የሚገኘው ክሊኒካቸው ደንብ ተላልፏል በሚል ለአንድ ዓመት ተዘግቶባቸዋል። የትግራይ ክልል ጤና ቢሮ መቀሌ ከተማ ውስጥ የሚገኘውን የዶክተር ማርቆስን የግል የሕክምና ማዕከል የዘጋው የሕክምና ማዕከሉ ሕግ ተላልፏል በሚል እንደሆነ ገልጿል። በአንጻሩ የሕክምና ማዕከሉ ባለቤት ዶክተር ማርቆስ ገሰሰ የተላለፍኩት ህግ የለም። እርምጃው ባለኝ የፖለቲካ ስብዕና ላይ የተወሰደ ጥቃት ነው ሲሉ ይከሳሉ። ዶክተር ማርቆስ ገሰሰ አረና ትግራይ በጥር ወር ባካሄደው አራተኛ መደበኛ ጉባኤ ከተመረጡት አስራ አንድ የፖሊት ቢሮ አባላት አንዱ መሆናቸውም ይታወቃል። የጤና ቢሮ የጤና ቁጥጥር ስራ ክፍል ኃላፊ አቶ ባህረ ተካ እርምጃው ሙያዊ እንጂ ፖለቲካዊ አንድምታ የለውም ይላሉ። ግርማይ ገብሩ የሁለቱንም ወገን አካቶ ተከታዩን ልኳል። የትግራይ ጤና ቢሮ የመድኃኒት የእንክብካቤና የጤና ደንብ ቁጥር 83 ህዝባር 2006 በመጥቀስ የዶክተር ማርቆስ የህክምና ማዕከል ህጉን ተላልፏል በሚል ለአንድ ዓመት እንዲዘጋና ና የስራ ፍቃድ እንዲመልሱ ወስኗል። በቢሮው የጤና ቁጥጥር የስራ ክፍል ኃላፊ አቶ ባህረ ተካም እንዲያውም ቅጣቱ የስራ ፍቃድ ሙሉ ለሙሉ እስከ መሰረዝ ይደርሳል ብለዋል። ይህንን ባለሀብት ኦር ባለሙያ ጤና ቢሮም ሳያስፈቅድ እኛም ሳናውቀው ይሄ ሙያ ፍቃድ ለክራይ አሳልፎ ሰጥተዋል። ለክራይ አሳልፎ በመስጠቱ አሁን በወጣው አዋጅ ደንብ መምሪያ አለ። ስለዚህ ይህንን ሙያ ፈቃድ አሳልፎ ለማንም ከሰጠ ሙያ ፈቃዱ ይሰረዛል ነው የሚለው። ሆኖም ግን አሁን ባለው ሁኔታ ግን ለአንድ ዓመት ያህል እንዲታገድ ወስነናል። የህክምና ማዕከሉ ላልተፈለገ ዓላማም እየዋለም እንደሚገኝ አቶ ባህረ ያስረዳሉ። አሁን ህንፃው በቂም ባይሆን ባለው ህንፃ ግን ለፑልጌም፣ ለኮፊ ሀውስ፣ ለስቶር ስሚንቶ በተጨባጭ አከራይቶት ያለው ማለት ነው። ስለዚህ ይህንን ደግሞ አግባብ አይደለም፣ ህጉም አይፈቅድም፣ አዋጅም አይፈቅድም ማለት ነው። ሲታገድ እንዳሁም ዶክተር ማርቆስ ላይሰንስን መልስ ስን ይዞት ነው የሆነው ላይሰንሱ። ይህ ራሱ በጣም ህገወጥ ነው ማለት ነው። መልስ ሰው ብለ ተደጋጋሚ ደብዳቤ ተሰጠት ሳይመልስ ነው አሁን ይዞት ወደ አዲስ አበባ ሄደው ማለት ነው። ዶክተር ማርቆስ ትምህርት ላይ አዲስ አበባ ነው የሚገኙት። ዛሬ ጠዋት ስልክ ደውዬ ጠይቄያቸው ነበር። ዶክተር ማርቆስ የቀረበባቸው ክስ ውሸት ነው ሲሉ አጣጥለውታል። የሆስፒታል ቁ ዘጠና ስምንት ነው ያወጣት ኮንስትራክሽን ላይ ስለሆን ሲሚንቶ ምናምን እናስቀምጥበት ጣውላ እንደዚህ ስቶር አለ ለፑል ለኮፊ ሀውስ ምናምን የተከራዩት ለድንኳን ለጫማቤት ቤት ልብሱ የተከራዩ አንድ መደድ አለን እሱ ደግሞ የሆስፒታሉን ፓርት አፌክት አያደርግም የሆስፒታሉ ፓርት አይደለም ለይተን የምናከራየው ነው ያ ደግሞ መፍታችን ከህክምና ማዕከሉን ኢንፍራስትራክቸር ግን ምንም አፌክት አያደርግም ዶክተር ማርቆስ ገሰሰ አረና ትግራይ ባለፈው ጥር ወር መጨረሻ ባካሄደው አራተኛ መደበኛ ጉባኤ ድርጅቱ ከመረጣቸው አስራ አንድ የፖሊስ ቢሮ አባላት አንዱ መሆናቸው ይታወቃል። ዶክተር ማርቆስ አሁን የተወሰደብኝ እርምጃ ሆን ተብሎ ጥቃት ለመፈጸም የታለመ ነው ይላሉ። ጥቃት ነው በቃ ሆን ተብሎ ሌሎች ፈርተው እንዲያፈገፍጉ እኔን አይተ ተቀጣ አይነት ለማሳየት ለሌላው ምሁር፣ ሌላው ነጋዴ ገብቶ ዲሞክራሲ ውስጥ እንዳይሳተፈው ተብሎ የተሰራ ሴራ ነው። የጤና ቢሮ የስራ ኃላፊው አቶ ባህረ ተካ እርምጃው ሙያው እንጂ የፖለቲካ አቋምን መሰረት አድርጎ እንዳልተወሰደ ያስረዳሉ። ይሄ ባለሙያ ይሄ ባለሀብት፣ አረናም ሊሆን ይችላል፣ ኢህአዲግም ሊሆን ይችላል። ምንም ጥያቄ የለውም። እኛ ሙያ መሰረት አድርገን ነው የምንሰራ። ያለ በተሰጠው ስታንዳርድ መሰረት ህብረተሰቡን እያገለገለ ነው ወይስ አይደለም? ስለዚህ ይህንን የሙያ ስራ ከማንም ድርጅት የሚተሳሰርም አይደለም። ዶክተር ማርቆስ የስራ ፍቃድ እንዲመልሱ ተጠይቀው ፍቃደኛ ለመሆናቸው በሚመለከት ለመመለስ ምንም የሚያስቸኩል ነገር የለም ብለዋል። ሮብ ነው የሰጡኝ ደብዳቤው። ሐሙስ በዓል ነው አርብ፣ ቅዳሜ፣ እሁድ፣ ሰኞ በስንት ቀን ነው እንደሚመለሰው ፈቃድ። ምንም ያጣችሁ ነገር አለ? እኔ ግን ያንን ፈቃድ ከጠበቃ ጋር ምናምን መቼ እንደተሰጠ መቼ እንደታደሰ ይህን ለማሳየት ስለፈለግኩኝ አቆይቸዋለሁ። ይህን ሳምንት ደግሞ ወደጋ አቆየዋለሁ። የጤና ቢሮው በሌሎች ላይ ተመሳሳይ እርምጃ ሲወስድ እንደቆየ አቶ ባህረ አስታውሳለሁ። በርከት ያሉ በዚህ ጉዳይ ላይ ከተቀመጠው ስታንዳርድ ውጭ ሲሰሩ ሲገኙ በርከት ያሉ የተቀጡ ቅጣቶች አሉ። አሁን ለምሳሌ መቀሌ ላይ አንድ መድኃኒት ቤት ከተሰጠው የስራ ድርሻ ኦር ስኮፕ የሚባል ከዛ ወጥተው የሚሰሩ ስራዎች አሉት። አሁን መርፌ መውጋት አለ፣ ፍጹም የተከለከለ ነው። ኤክስፓየርድ ያደረጉ መድኃኒቶች ሲሸጡ አግኝተናል። ስለዚህ እነዚህ ሁለት ዓመት የሙያ ፈቃዳቸው እንዲሰረዝ ተደርጓል። በተጨማሪ እስከ ስድስት ወር የታሸጓል። ምክንያቱም ህብረተሰቡ ተጠቃሚ እንዲሆን ብር እየከፈለ በሽታ እንዳይገዛ አግባብ ባለው ሁኔታ ሲነገር ቆይተዋል። አሁን ወደ ተግባር ነው የገባ ነው። ዶክተር ማርቆስ ጉዳዩ ወደ ፍርድ ቤት ለማቅረብ በመዘጋጀት ላይ እንዳሉ ገልጸዋል። ለአሜሪካ ድምፅ ግርማይ ገብሩ ከመቀለ። We are in the VOA cabin. We are in the The ደግሞ በኢትዮጵያ ባለፈው አንድ አመት በኦሮሚያ ቆይቶ ደግሞ በአንዳንድ የአማራ ክልል አካባቢዎች ተቀስቅሰው የቆዩ የጸረ መንግስት ተቃውሞዎችን ተከትሎ የተከሰቱ የምጣኔ ሀብት ጉዳቶችን እንመልከት። በመቶዎች የተቆጠሩ የግብርና ምርት ማቀነባበሪያዎች እንዲሁም ፋብሪካዎች በእሳት ጋይተዋል። ለተቋማቱ ካሳና ሌሎች ማበረታቻዎች በመክፈል ገበያውን አረጋጋለሁ ብሎ የነበረው የኢትዮጵያ መንግስት አፈጻጸሙ ላይ መጓተቶች ታይተውበታል። ለምን የኢንዱስትሪ ሚኒስትር ዴታ ዶክተር መብራቱ መለሰን ሄኖክ አነጋግሯል። በጥያቄውን ጀምር። እንግዲህ እንደሚታወቀው በቅርቡ ኢትዮጵያ ውስጥ በተለይ ኦሮሚያና አማራ ክልል ውስጥ የተከሰቱ ሁከቶች የውጭ ኢንቨስተሮችን በኢትዮጵያ ላይ የሚያፈሱትን ገንዘብ ስጋት ያለበት ገበያ አድርገው እንዳይመለከቱት የብዙዎች ስጋት ነበረ ይህንን አስመልክቶ የተቃጠሉ የንግድ ድርጅቶች ዋስትና አሁን ባለው ሁኔታ ደግሞ እንዴት ነው የውጭ ባለሀብቶችና የሀገር ውስጥ ባለሀብቶችን ወደ ዘርፉ ለመሳብ የምታደርጉት ጥረት ሁኔታውን ከግምት ውስጥ ባስገባ መልኩ ይህን ቢመልሱልኝ ጥሩ እንግዲህ ይሄኛው በአብዛኛው የሀገር ውስጥ ባለሀብቶችን እድል የሚፈጥር ነው ብለን ነው የምንወስደው ከአርሶ አደሩ ጀምሮ ለጥቃቅን፣ በአነስተኛ፣ በመካከለኛ፣ በዚህም በሌሎች አገልግሎቶች እና ንግድ ውስጥ ያሉት ወደ ማኑፋክቸሪንግ እንዲመጡ እድል የሚፈጥር ነው ብለን ነው የምንወስደው። በእርግጥ የውጭ ባለሀብቶችን ጭምር ሊገቡ የሚያስችል ነው ብለን ነው። በአብዛኛው ግን የሀገር ውስጥ ባለሀብቶች የሚጠቅም ነው በዚህኛው ሞዴል እያየ ነው ያለ ነው። ቀደም ብሎ የተጠቀሰውም ቢሆን ስጋት አሁን መንግሥት ልዩ ትኩረት ሰጥቶ በፊት በዚህ በሁከቱ ምክንያት ችግር የገጠማቸውን ሙሉ ለሙሉ አሁን አንሰራርቶ ወደ ስራ እየገቡ ያሉ ሁኔታ ነው ያለውና በዚህ ደረጃ ደግሞ መንግስት የቅርብ ክትትልና ድጋፍ አድርጎ እነዚህ አንዳንድ የወደሙትን ማበረታቻ በመስጠትና ብድራቸው ሪስከ ይዙል በማድረግ አንዳንድ ከውጭ የሚያስገባቸውም መሳሪያዎችን የመተኪያ መሳሪያዎችን ከቀረጥ በጣ እንዲገቡ በማድረግ አሁን በኤንላርጅ ወደ ሙሉ ስራ የገቡበት ሁኔታ አለና ካለፈው ከነበረውን አንዳንድ ችግሮች ተነስተን ይህንን ችግር እንደገና ሊከሰት በማይችል መልኩ አድረስ እያደረግን ነው እንደምንገኝ ነው መግለጽ ንፈልገው። ከዚህ ጋር ታዲያ በተለይ የኢንሹራንስ አገልግሎት ለመስጠት በነዚህ በተቃጠሉ የንግድ ድርጅቶች በተለይ በኢንዱስትሪው ያለውን ኖርሶ ሊመልሱልኝ የሚችሉት በጣም ረጅም የሆነ ያፈጻጸም ክፍተቶች እንዳሉ ነው ከንግድ ድርጅቶቹ እየሰማ ያለ ነው። ይህን ለማቀላጠፍ በተለይ በኢንቨስትመንት ኮሚሽኑ እንዴት ነው ተቀናጅታችሁ እየሰራችሁ ያላችሁት? እንግዲህ በፌዴራል ደረጃ ግብረ ኃይል ተቋቁሞ የኢትዮጵያ ኢንቨስትመንት ኮሚሽን የሚያስተባብሩ ተቋቁሞ ጥናት ተደርጎ ይሄ ጥናት ያው ለመንግስት ቀርቦ መንግስት ላይ ውሳኔ ሰጥቶት ደረጃ በደረጃ እየተፈታ ነው የሚገኛለው። የማጣራት ስራም የራሱ ሂደት የወሰደበት ሁኔታ አለ። ዞሮ ዞሮ ግን እነዚህ ኩባንያዎች ብዙ ሰራተኛ ስለያዙ ወደ ስራ ቶሎ መመለስ ስላለባቸው ወደ ስራ ቶሎ እንዲገቡ የሚያስችል እንቅስቃሴ ተደርጓል። አሁን ሙሉ ለሙሉ መሰጠት ያለበት ካሳም የሆነ አንዳንድ ነገር ተጣርቶ መሰጠት ስላለበት ይሄ በሂደት ያለው ነው። ዋናው ግን ስራ መጀመራቸውና ወደ ሰራተኛ ወደ ስራ ዶክተር በተረጋጋ መንፈስ መስራት ማስቻሉ ነው እና ይህን በገ ተቋቋመው ሀይል ይህንን ሁኔታ እየመለሰ የሚገኝበት ያለ Le Godzilla Jaljilo Jaljilo ya Le Godzilla Jaljilo Jaljilo ya Le Godzilla Gadangata garaya እየተከታተላችሁ የምትገኙት ጋቢና ቪኦኤ ነው። በመጨረሻም እንግዲህ ወደ መጨረሻው ዘገባችን ስናልፍ በአራት የፖለቲካ ድርጅቶች ጥምረት ዩናይትድ ስቴትስ ውስጥ የተመሰረተው የኢትዮጵያ ሀገራዊ ንቅናቄ ትላንት እሁድ ከትላንትና ወዲያ ማለት ነው የካቲት 26 በሲልቨር ስፕሪንግ ሜሪላንድ ምሁራንን ጋብዞ በኢትዮጵያ ወቅታዊ ጉዳይ ላይ አወያይቷል። የውይይቱን ዓላማና ይዘት በተመለከተ ጽዮን ግርማ የዝግጅቱን አስተባባሪ አቶ ዘውዴ ጉደታን አነጋግራ ተከታዩን ዘግባለች። የኢትዮጵያ ሀገራዊ ንቅናቄ ከአራት ወራት በፊት በኦሮሞ ዴሞክራሲያዊ ግንባር በአርበኞች ግንቦት ሰባት የአንድነትና የዴሞክራሲ ንቅናቄ በአፋር ሕዝብ ፓርቲና በሲዳማ ሕዝብ ብሔራዊ ንቅናቄ የተመሰረተ ንቅናቄ ነው። በሜሪላንድ ሲልቨር ስፕሪንግ ሲቪክ ሴንተር የንቅናቄው አባላት ምሁራንና በውጭ ሀገር የፖለቲካ ተሳትፎ ውስጥ የሚታወቁ ሰዎችን ከተለያዩ ቦታዎች በመጋበዝ በኢትዮጵያ የፖለቲካ እንቅስቃሴ እንዲሁም ታሪክና ባህል በጥቂቱ ተዳስሶ ነበር። የፖለቲካ እንቅስቃሴ ለማድረግ የገንዘብና የሰው ኃይል አቅም ማደራጀትን በተመለከተም ገለጻዎች ቀርበው ነበር። በፖለቲካ እንቅስቃሴ ውስጥ የሴቶች ተሳትፎ ምን ይመስላል፣ ምንስ መምሰል አለበት? የሚሉ ሀሳቦችም ተነስተው ነበር። የኢትዮጵያ ሀገራዊ ንቅናቄ ስራ አስፈጻሚ ምክር ቤት አባልና የዝግጅቱ አስተባባሪ የሆኑት አቶ ዘውዴ ጉደታ ውይይቱ የተዘጋጀው ኢትዮጵያውያን በሀገራቸው ጉዳይ የሚሰማቸውን ያለምንም መሸማቀቅ እንዲናገሩ የንቅናቄውን አላማ ግብና ራዕይ ለሌሎች ለማሳወቅ እና ከውይይቱ የሚገኙትን ሀሳቦች በቀጣይ ለሚሰሩ ስራዎች እንደ ግብአት ለመጠቀም ነው ብለዋል። በዚህም በተሳታፊዎች በኩል በተደረጉት ውይይቶች ጠንካራ ሀሳቦችን ማግኘታቸውንም ተናግረዋል። ሁሉን አቀፍ መሆን አለባችሁ የሚል ሀሳብ ከሁሉም ተሳታፊዎች ቀርቦልናል። ማንም የዛች አገር ጉዳይ የሚመለከተው ወገን መፍትሄ ነው ብላችሁ ከምትሄዱበት አቅጣጫ ወደ ውጪ መቅረት የለበትም የሚል ነገር ነው የቀረበው እና እኛም የኢትዮጵያን ዲሞክራሲያዊ ኃይሎች ሁሉ በተቻለን መጠን ለማካተት እንሞክራለን። ወገኖቻችን ጥቃቅን ልዩነቶቻቸውን ወደ ጎን ትተው ለአንድ የጋራ አላማ ሁላችንም ወደድንም ጠላንም አንድ የጋራ ሀገር ነች ያለችንና ለዛች አገራችን ችግሮች መፍትሄ በሚሆኑ ጉዳዮች ላይ አብረን እንድንሰራ ለማድረግ እንሞክራለን። ሌላው የንቅናቄው አላማ በዚህ ውይይት ላይ እንደ መነሻ እንዲንጸባረቅ የፈለጉት የኢትዮጵያ የፖለቲካ ባህልን መቀየር የሚል እንደሆነ አቶ ዘውዴ ተናግረዋል። የፖለቲካ ባህላችን መጠፋፋት፣ የኔ ሀሳብ ካልሆነ የኔ መንገድ ካልሆነ የሚል ግትር አቋም የሚበዛበት፣ በጠላትነት መተያየት የሚበዛበት እና ከምንም በላይ ደግሞ ያለፉትን ሂደቶች ማውገዝ፣ ማፍረስ የመሳሰሉት ነገሮች የተካተቱበት ነው። ፖዚቲቭ ቲንኪንግን በፖለቲካ ሂደታችን ላይ ለመጨመር እንሞክር የሚል መልእክት ነው ለማሳለፍ የሞከር ነው። በቀረቡት ትምህርቶችም በተደረጉ የተሳታፊዎች ተግባራዊ እንቅስቃሴዎችም ላይ ያ በጣም ከፍተኛ ተቀባይነት አግኝቷል ብለን ነው የምናምነው። ንቅናቄው እጅግ በጣም የተጠናከረ ለአንድ ዓላማ የሚታገል ስብስብ መፍጠር ዋና ዓላማው በመሆኑ ለዚህ ዓላማው የሚረዳውን ጅማሬ በትናንቱ ውይይት ማንጸባረቁን ተናግረዋል። በኢትዮጵያ ሉዓላዊነት ተጠብቆ እንደ አንድ ሀገር መቀጠል የሚያምን ወገን ሁሉ ወደ አንድ የጋራ ንቅናቄ ጥላ ስር መጥቶ አንድ የጋራ ድምፅ እንዲኖረው ለማድረግ መሞከር ነው። የኢትዮጵያ አገራዊ ንቅናቄን እንደ ስሙ ሁሉ ኢትዮጵያዊ ለማድረግ ነው ጥረታችን። ኢትዮጵያዊ የሆነ ፕሮዲሞክራሲ የሆነ ንቅናቄ ጠንካራና፣ ለአንድ አላማ የሚሰራ ኢትዮጵያን በሙሉ በዙሪያው የሚሰባሰቡበት ንቅናቄ ለመፍጠር ነው። ያንን ለማድረግ ስንሞክር የድርጅት አባላት፣ የድርጅት መሪዎች ብቻቸውን ማድረግ አይችሉም። ሁሉም ሰው የየራሱ ለኢትዮጵያ ይጠቅማል የሚለው ሀሳብ አለው። ሀሳቡን ግን የሚወረውረው የሚያቀርበው ወይ በኢንተርኔት ላይ በሚለጥፈው ጽሑፍ ወይ በየተለያዩ ማህበራዊ ግንኙነቶች ወቅት ነው። አሁን ግን በተደራጀ መንገድ በዚህ ሀገራዊ ንቅናቄ ዙሪያ ቀ ስሙ ራሱ በግልጽ ያመለክታል። የኢትዮጵያ ሀገራዊ ንቅናቄ ነው ብለው ሀገራችን ኢትዮጵያ ናት፣ ሁላችንም የኢትዮጵያ ጉዳይ ይመለከተናል ባዮች ለን፣ የመፍትሄው አካል ግን ለመሆን አልቻልንም። በተለያዩ ጥቃቅን ምክንያቶች ተለያይተን ነው እየቆየ ነው። ብዙ ሰዎች ችሎታ ያላቸው ሊያስተምሩ፣ ሊመሩ፣ ሊመክሩ፣ ስህተቶችን ሊያስተካክሉ የሚችሉ ሰዎች እስከ ዛሬ በተደረገው ሂደት ተስፋ ቆርጠው በየቤታቸው ገብተው ነው የተቀመጡት እና አሰላለፍ የሞከርነው አገርን፣ ወገንን፣ ህዝብን ማኩረፍ አይቻልም። ቅሬታችንን ዋጥ አድርገን ተቀራርበን በቅንነት እንነጋገረው። ፖለቲካችንን ቢያንስ ቢያንስ ቅንነት እንጨምርበት ኢትዮጵያዊ ደግሞ እናደርገው። በውይይቱ ላይ የተሳተፉት በሙሉ በዚህ ሀሳብ የተስማሙ ከተለያየ የፖለቲካ ድርጅቶች ከተለያየ ብሔር ሃይማኖት፣ እድሜ፣ ጾታና እንዲሁም በግላቸው የሚንቀሳቀሱ ምሁራንን በአጠቃላይ ሁሉንም ኢትዮጵያውያንን ያካተተ ስለነበር ለቀጣይ ጉዞ የሚያራምድ በጎ ምላሽ ተገኝቷል ብለዋል አቶ ዘውዴ ጉደታ። እንግዲህ የዛሬ ፕሮግራማችን በዚሁ ተጠናቋል። ሄኖክ ስናስተናግዳቸው ያመሸኑ ሄኖክ ሰማ ግዜር ነ መስታወት አራጋው ነበር። ሞክቢሊያ በሮ ዝግጅታችንን መራ። ዲጄ ፋቱ ሙዚቃ ጫወተ። መልካም ምሽት ነገር ነገለ